ሁለቱ ተፈላሚ ወገናት ማለት በፕሬዚደንት የደቡብ ሱዳን ፕሬዚደንት ማያርዲት ሳልቫኪር እና ተቀናቃኙ ዶክተር ሪክ ማሻር በተናጠል ሲያደራድሯቸው ነበረ እና በዚህ ድርድር ላይ እንግዲህ የምስራቅ በይነ መንግስታት አባል ሀገራት ያደራደራቸው የቀረበው ሰነድ ላይ የመጨረሻው ነው በተባለው ላይ ይሄ ጉዳይ ያገባኛል ላለው የደቡብ ሱዳን ህብረተሰብ አካላትና ከተቀናቃኙ ከዶክተር ሪክ ማሻር ጋራ ፊርማ ተፈራርሟል። አሁን ይህን ፊርማ ደግሞ ምስክርነት የዓለም ህብረተሰባት ተጣሪዎች በሙሉ የፈረሙበት ያለው ሁኔታ ነው ያሉ፣ በመንግስት በኩል ፕሬዚደንት ሳልቫኪር ጊዜ ይሰጠኝ አገሬ ገብቼ ተማክሬ ነው የሚመጣው በማለት አስራ አምስት ቀን ጊዜ እንዲሰጠው ተጠይቆ እሳቸው አቋርጠው ሄደዋል። እየተፈራረሙት ያለው ሰነድ ይዘቱ በተጨባጭ ምንድን ነው? ይዘቱ እንግዲህ የሽግግር መንግስት በጋራ እንዲያቋቁሙ ነው። ዋናው ትልቁ ነጥብ እዚህ ላይ ነው ያለው። አለም አቀፉ ማህበረሰብ የደቡብ ሱዳን ተቀናቃኝ ወገኖች እስከ ዛሬ እኩለ ሌሊት ድረስ ለውዝግባቸው መፍትሄ የሚያስገኘውን ስምምነት እንዲፈራረሙ፣ ካለበለዚያ ግን ማዕቀብ ሊጣልባቸው እንደሚችል ከጥቂት ሳምንታት በፊት የመጨረሻ ቀነ ገደብ ሰጥቶ ማስጠንቀቂያ መስጠቱ አይዘነጋም እና በዛ መሰረት ተቀናቃኞቹ ወገኖች ዛሬ ያንን ስምምነት አልደረሱም። ትክክል ነው። ከተቀናቃኙ ጋር ሌሎች አሁን የሚመለከታቸው ሁሉ አብረው እየፈረሙ ያሉ ነው፣ በዚህ በሰነድ ላይ ተስማምተው። በመንግስት በኩል ግን ያሉት ዋናው ፕሬዚደንት ሳልቫ ኪር አቋርጠው ሄደው ጠይቀዋል። ኢጋድን የአስራ አምስት ቀን ፈቃድ ይሰጥኝ ብለው ተመልሷል። በአሁኑ ሰዓት የአዲስ አበባ ወኪላችን ጌታቸው ተድላ ኃይለ ጊዮርጊስ ለሰጠህን ማብራሪያ ከልብ አመሰግናለሁ።